ስፖርት የኢትዮጵያ ብሔራዊ የእግር ኳስ ቡድን ዛሬም አሰልጣኝ የለውም ፌዴሬሽኑ የዋና አሰልጣኙ ማንነትን በጥቂት ቀናት ውስጥ አሳውቃለሁ ብሏል የጀርመኑ ቦሩሲያ ዶርትሙንድ በደረጃ ሰንጠረዡ ጠርዝ ላይ በሚገኝ ቡድን መሸነፉ ብዙዎችን አስደምሟል ዶርትሙንድ ነገ ለሚኖረው የሻምፒዮንስ ሊግ ፍልሚያ ከሶስት ሰዓት በረራ በኋላ ዛሬ ከሰዓት በኋላ የፖርቹጋሏ ሊዝቦን ከተማ ገብቷል አብራችን ቆዩ ከተመሰረተ ከሰባ ዓመት በላይ ያስቆጠረው የኢትዮጵያ የመከላከያ እግር ኳስ ቡድን ለአፍሪቃ ኮንፌዴሬሽን ዋንጫ ቅድመ ማጣሪያ ጨዋታ ለመጀመሪያ ጊዜ ማሸነፍ ችሏል። መከላከያ አዲስ አበባ ውስጥ ትናንት የካሜሩን አቻው ዮንግ ስፖርትስ አካዳሚ በምጻሩ ዮሳን ገጥሞ አንድ ለዜሮ አሸንፏል። ሆኖም ጨዋታውን ከስታዲዮም እንደተከታተለው የሶከር ኢትዮጵያ ዳትኔት ድረገጽ ምራ ኤዲተር ኦምና ታደለ ከሆነ መከላከያ በተለይ ከጨዋታው አጋማሽ በኋላ ደካማ ነበርን። የመጀመሪያው አጋማሽ ላይ ሁለቱም ቡድኖች ተጭነው ለመጫወት ሞክረዋል። በተለይ መከላከያ የተሻ ግዛው፣ ሳሜል ሳሊሶ እና እንዲሁም በሳሜል ታዬ አማካኝነት የግብ ዕድሎችን መፍጠር ችሏል። ተጋጣሚያቸውን በተመሳሳይ ተስተስ አገበበው የሚባል የፊት አጥቂያቸው ተጠቅመው የተለያዩ ሙከራዎችን ማድረግ ችላል። ነገር ግን የመጀመሪያው አጋማሽ ላይ ህዝቡን ትን ተጨዋታ ታይቷል፣ ማለት እችላለሁ ሁለቱም ለማጥቃት ሞክረው ነበር። ግን በሁለተኛው አጋማሽ መከላከያ ተዳክሎ የመጣበት እንዲሁም ዮንግ ስፖርት አካዳሚ ባልተለመደ መልኩ ቀኑን አርባ አምስት ደቂቃ ተጭ የተጫወቱበት ሆኖ ታይቷል። አዲስ አበባ ላይ ያለውን አልቲትዩድ ታውቃለህ አንተም እና ብዙ የአፍሪካ ሀገራት ቡድኖች ሲቸገሩ ነበር የምናየው። ዮንግ ስፖርት አካዳሚ ግን በዚህ በተለየ ማጥቃታ ጨወቱን በጣም ጥሩ ነበር ማለት ይቻላል። በሁለተኛው አጋማሽ ላይ መከላከያ ሙሉ ለሙሉ የመሀል መስመሩና የፊት መስመሩ ተሰብሯል ማለት ይቻላል። በቃ ጠንካራ የነበረው የመከላከያ ክፍል ማለት የሚቻለው የተከላካይ መስመሩ ነው። አዲስ እና አወል አብደላ የመሩት ማለት ነው። ሌላው ግን በቃ በአጠቃላይ ቲሙ ራሱ ቡድን ሜዳ ውስጥ እንዳልነበረ እስኪሆን ደስ ነው ተጋጣሚ ተጭኖ መጫወት የቻለው ማለት ነው። በሁለተኛው አጋማሽ በእርግጥ ተጋጣሚ የጠራ የግብድል መፍጠር ሳይችል ቀረ እንጂ የግብድሎችን መፍጠር የሚችል ኖሮ ግቦችን አስቆጥሮ ካሜሮን ሂዶ ጨዋታውን ሊዘጋበት የሚችል መንገድ ያገኝ ነበር። ነገር ግን ግቦች ሳይቆጠሩ በሁለተኛው አጋማሽ የአዲስ ተስፋዬ ግብ ልዩነት ብቻ ሁና መከላከያ አንድ ለዜሮ ሊያሸንፍ ይችላል ጨዋታ መከላከያ በሁለተኛው አጋማሽ የተዳከመበት ምክንያቱ ምንድን ነው? ተጫዋች ቀይሮ ነው ወይንስ የነበሩት ተጫዋቾች ናቸው? ያሰላለፍ ለውጥ አድርጎ ነው? በምን ምክንያት ነው? ያሰላለፍ ለውጥ ወይም የተጫዋች ለውጥ አልነበረም። በእርግጥ ቲሙም ልክ ሁለተኛው አጋማሽ እንደተጀመረ በነበሩት አምስት ደቂቃዎች ተጫውቶ እንደገና ግቦችን ለማስቆጠር ሙከራ አድርጓል። የተወሰኑ በቴድሮስ በቀለ አማካኝነት የተወሰኑ ጥሩ ጥሩ የሚባል ሰዎችን አድርጓል። ነገር ግን የመሀል ክፍሉ ከአምሳኛው ደቂቃ በኋላ ሙሉ ለሙሉ እንዳልነበረ ነው ነው የመሀል ክፍሉና የፊት መስመር ተሰላፊዎች ደግሞ አለመናበብና የነበራቸው ጥምረት እየተሰበረ መምጣት ሙሉ ለሙሉ የማጥቃት እንቅስቃሴውን ያዳከመው ይመስለኛል። በዛው ልክ ደግሞ የተጋጣሚያቸው መስመር አጫወትን ነበር ሲጠቀም የነበረው ሁለቱም የአጥቂዎች የመከላከያ አጥቂዎች እነዚህም የተጋጣሚ ቡድን የመስመር ተከላካይ ለማፈን በሚያደርጉት ጥረት የመሀል ተከላካዮቹ ነፃ ሆኖ ነበር ማለት ይቻላል። ይህ ነፃነት ደግሞ ዮንግ ስፖርት አካዳሚ የመሀል ተከላካይ መስመሩ ተከላካይ ማካያው ጋር የሚያደርጉትን ጥምረት የተሳካ አድርጎላቸዋል። በዛ ምክንያት ኳሶች በተደጋጋሚም ወደፊት ይመጡ ነበር እና ትልቁ ድክመት የነበረው የመከላከያ የመሀል መስመሩ እና የአጥቂ መስመሩ ከፍተኛ የሆነ ክፍተት በመፈጠሩ ነው እንጂ የአጨዋወት ወይም የተጫዋች ለውጥ አድርጎ አልነበረም የተበለጠ መከላከያ። በሁለተኛው አጋማሽ በተለይ ከነበረው ድክመት አንጻር እና ከተጋጣሚው የዮንግ ስፖርት አካዳሚ ጥንካሬ አንጻር ምናልባት ካሜሮን ላይ ምን ይጠብቀዋል ትላለ የመከላከያ ቡድን፣ በሚገርም ሁኔታ የካሜሮን ማሰልጣኝ በሶም የተናገረው መከላከያን ድክመት በደንብ እንዳጤንና እዚሁ ላይ ተዘጋጅቶ የመልሱን ጨዋታ በጥሩ መልኩ ለማጠናቀቅ እንደሚችሉ ነበር ሲናገር የነበረው። መከላከያ በእርግጥ ወደ ቀጣዩ ዙር ለማለፍ በጣም ትልቅ ፈተና ነው የሚገጥመው። አንደኛ አንድ ለዜሮ ብቻ ነው በሜዳ ያሸነፈው። እንደዚህ አይነት የአፍሪካ ውድድሮች ላይ ደግሞ ጥሩ ማለፍ እስከሆነ ድረስ በሜዳ በምታደርጋቸው ጨዋቶች ግቦችን አስቆጥረ መሄድ በጣም መልካም ይመስለኛል። ወይም ደግሞ ከሜዳ ውጭ በምታደርገው እንቅስቃሴ ላይ ግቦችን ማስቆጠር መቻል ግዴት አለብን። መከላከያ ግን ያለፉትን ሁለት የውድድር ዓመታት እንኳን ካየን በኮንፌዴሬሽን ካፕ የተሳተፈባቸው ማለት ነው ግቦችን ማስቆጠር አልቻለም። ኬንያው ሊዮፓርድስ ሁለት ለዜሮ እንዲሁም በግብጽ ምሰሪ ለማቃሳ ሶስት ለዜሮ ነበር የተሸነፈው። እና የፊት መስመር ተሰላፊዎችም ሁለቱ ወሳኝ ተጫዋቾች ማለት ነው ምንሉ ወንድሙና ባየ ገዛኝ ጉዳት ላይ ነበሩ። ያው ምንሉ የጉልበት ጉዳት እንዲሁም ባየ ከሰባት ወር ጉዳት በኋላ ነው የተመለሰው። ጥሩ የሆነ የአጥቂ መስመርም ስለሌለ አሁን ላይ ክለቡ የመልሱ ጨዋታ ላይ በጣም የሚቸገር ይመስለኛል። ጥንቃቄ ወስዶ የማይጫወት ከሆነ የመልሱን ጨዋታ ለመከላከያ በጣም ከአሁኑ አስቸጋሪ እንደሆነ ነው የማስበው። ማዕከል ተከላካዩ አዲስ ተስፋ ያማካኝነት በጨዋታው አጋማሽ ብቸኛዋን የማሸነፊያ ግብስ ላስቆጠረው የመከላከያ ቡድንና የካሜሩን አቻው ዮንግ ስፖርትስ አካዳሚ ጨዋታን በተመለከተ ከተደረገው ቃለ መጠይቅ ወደ ሌላኛው እንሻገር። የኢትዮጵያ እግር ኳስ ፌዴሬሽን ለኢትዮጵያ ብሔራዊ እግር ኳስ ቡድን ዋና አሰልጣኝ ለመቅጠር በወጣው ማስታወቂያ መሰረት በቴክኒክና ልማት ቋሚ ኮሚቴ ተዘጋጅቶ የቀረበው የውሳኔ ሀሳብ በበላይ ውሳኔ የተሰጠበት እንዳልሆን አስታውቋል። የፌዴሬሽኑ ዋና ፀሐፊ አቶ ወንድምኩን አላዩ የአሰልጣኝ ምርጫውም ሂደት ላይ መሆኑን ተናግሯል። የኢትዮጵያ አሰልጣኝ የኢትዮጵያ ብሔራዊ ቡድን አሰልጣኝ ለመቅጠር ሂደቱ ተጀምሯል። በቅርብ ቀናት ውስጥም ተጠናቅቆ የስራ አስፈጻሚ ኮሚቴ በሚወስነው መሰረት ለስፖርት ቤተሰቦችም ሆነ ለሚመለከተው አካል በሙሉ ይፋ ሰሞኑን አሰልጣኝ አሸናፊ በቀለ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆኗል ተብሎ የተነገረውስ ነገር እኛም እንደ ለማንኛውም ሰው እኛም ሰምተናል? ነገር ግን ይሄ እኛ ማናቀው የፌዴሬሽኑ በተለየ ውሳኔ የሚሰጠው አካል በሙሉ ይህን ጉዳይ ገና አላየም። ስለዚህ የፌዴሬሽኑ ስራ አስፈጻሚ ኮሚቴ አይቶ፣ ምርምሮ፣ ፈትሾ ውሳኔ ባሰጠበት ሁኔታ ገሌ ተመርጠዋል ነው ለማለት የሚቻለ ነው። በመግለጫውም ላይ እናንተ በሰጣችሁት ላይ በቴክኒክና ልማት ቋሚ ኮሚቴ ተዘጋጅቶ የቀረበ የውሳኔ ሀሳብ ይላል። እሱ የተለየ ነው። እሱ ቴክኒክ እንደ ልማት የተሰጠው ስልጣን እና ኃላፊነት መሰረት በወጣው መገኛ መሰረት አሰልጣኞችን በመስፈርት አወዳድረው ለስራ ተፈፃሚ ኮሚቴ ማቅረብ ነው። ይህ ማለት እነሱ የሚያቀርቡት ወይም እነሱ ደረጃ ሰጥተው የሚመርጡት አሰልጣኝ በስራ ተፈፃሚ ኮሚቴ ይመረጣል ማለት አይደለም። አሰልጣኝ ለመምረጥ ስልጣን ወይም አሰልጣኝ ላይ ውሳኔ ለመስጠት ስልጣን የስራ ሰጣን ከዚህ ቀደም አሰልጣኝ ዮሀንስ ሳሌም ሲቀጠሩ ባሬቶም ሲመጡ ተመሳሳይ አይነት ነገር ነበር። በሚዲያው አካባቢ ተነግሮ በኋላ ላይ አይደለም ተብሎ እንደገና ደግሞ መሆናቸው ተረጋግጦ ነበር። አሁን ባለው ሁኔታ አሸናፊ በቀለ አሰልጣኝ አይደለም፣ አልተቀጠሩም። በፍጹም የኢትዮጵያ እግር ኳስ ፌዴሬሽን ስራ ስልጣን ኮሚቴ ውሳኔን ካሳልፈ በኋላ ፌዴሬሽን ይፋዊ መግለጫ ሰጥቶ አዲስ ከሚቀጠረው አሰልጣኝ ጋር ውል ተዋውለ ያንን ይፋ እስከምናደርግና ጋዜጣ መረጃ እስከሚሰጥበት አሰልጣኝ ተቀጥሏል ማለት አይቻልም። ግን ማን ሊሆን እንደሚችል እንደው በመጨረሻ ደረጃ የቀረቡ ሰዎች አሉ አሰልጣኞች፣ አይ ይህኛው ሁሉም ሁሉም እኩል እድል አላቸው ባይባልም በፕሪሚየር ሊግ ደረጃ የተሻለ ውጤት በማምጣት የሚታወቁ አሰልጣኞች የተሻለ ድል ሊኖራቸው ይችላል ብሎ ከመገመት ውጭ ገሌ ገሌ ብሎ አሁን ባለት መልጾ የኢትዮጵያ የስፖርት አፍቃሪ የስፖርት ቤተሰብ የኢትዮጵያ ብሔራዊ እግር ኳስ ቡድን ዋና አሰልጣኝ መች ይመጣል ብሎ መጠበቅ ይችላል። በአጭር ጊዜ በጥቂት ከዚ ቀናት ውስጥ አንድ ሳምንት ማመላ ጊዜ ውስጥ የኢትዮጵያ እግር ኳስ ፌዴሬሽን በዚህ ጉዳይ ላይ ውሳኔ እንደሚያቀርብ ለመላ ይችላል። እሺ፣ አሁን አሰልጣኝ አሸናፊ በቀለ የብሔራዊ ቡድኑ አሰልጣኝ አይደሉም ብለውኛል። ውሳኔው ሌላ ነው የሚሆነው ማለት ነው። ይህን ማለት ይቻላል እ አሰልጣኙ አቶ አሸናፊ ነው አይደለም አላልንም። ስለዚህ ማንንም እገሌ ነው ብለንም አላልንም የሚታወቀው የመጨረሻ ውሳኔ ሲሰጥ ብቻ ማለት ነው። በአጭር ቀን ውስጥ በጥቂት ቀናት ውስጥ በጥቂት ቀናት የኢትዮጵያ እግር ኳስ ፌዴሬሽን ትናንት በላከው ተጨማሪ የኢሜይል መልእክት እንደገለጠው ከሆነ ደግሞ ዘንድሮ የውድድር ዓመት ተግባራዊ በሆነው የዕድሜ ተገቢነት ምርመራ ለማድረግ ክለቦች ካቀረቧቸው 2010 ተጫዋቾች መካከል ምርመራውን ማለፍ የቻሉት 762 ብቻ እንደሆኑ አስታውቋል። ትናንት እንደተጀመረ የተገለጠው ድንገተኛ የዕድሜ ማረጋገጥ ስራ ውጤትም በቅርቡ ይፋ እንደሚደረግ ፌዴሬሽኑ ተናግሯል። አድማጮች፣ በሳምንቱ መጨረሻ ላይ ከተከናወኑ የተለያዩ የስፖርት ውድድሮች መካከል አጠር አጠር ያሉትን እናስደምጣቸዋለን። ትናንት በተከናወነው የሆንግ ኮንግ የማራቶን ሩጫ ውድድር ኢትዮጵያውያኑ ብዙ ነመላ ኩበላቸው በወንዶች እንዲሁም ጉሉሜ ቶሎሳ ጫላ በሴቶች ፉክክር አንደኛ በመውጣት አሸናፊ ሆኗል። በጀርመን ቡንደስሊጋ የእግር ኳስ ውድድር የሻምፒዮንስ ሊግ ተሳታፊው ቦሩሲያ ዶርትሙንድ በቡንደስሊጋው የመጨረሻ ደረጃ ላይ በሚገኘው በዳርምሽታት ሁለት ለአንድ መሸነፉ ብዙዎችን አስደምሟል። የዳርምሽታት ተጫዋቾች የሞት ሽረት ፍልሚያ ነበር ያከናወኑት። ቦሩሲያ ዶርትሙንድን ቢያሸንፉም ግን ከደረጃ ሰንጠረዡ መጨረሻ 18ኛነት ከፍ ሊሉ አልቻሉም። ቦሩሲያ ዶርትሙንድ ለሻምፒዮንስ ሊጉ ግጥሚያ ነገ ከፖርቹጋሉ ቤኔፊካ ጋር ይገናኛል። በላሊጋው በመሪው ሪያል ማድሪድ በአንድ ነጥብ ብቻ የሚበለጠው የስፔኑ ባርሴሎና ከፈረንሳዩ ፓሪስ ሳንጀርሜን ጋር የሚጋጠመው ነገ በተመሳሳይ ሰዓት ማታ ነው። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲና ቦርምስ ዛሬ ተስተካካይ አንድ ጨዋታቸውን ያከናውናሉ። አምስተኛ ደረጃ ላይ የሚገኘው ማንቸስተር ሲቲ የዛሬውን ተስተካካይ ጨዋታ ካሸነፈ ከቶትናም በሁለት ነጥብ በልጦ የሁለተኛ ደረጃውን ይረከባል። ከተሸነፈ ግን በግብ ክፍያ እንደተበለጠ ከሊቨርፑል በታች ይቆያል ማለት ነው። ቅዳሜ ዕለት በሊቨርፑሉ ሳዲዮ ማኔ ሁለት ግቦች የተረታው ቶትናም በ50 ነጥብ ሁለተኛ ደረጃ ላይ ይገኛል። ሁል ሲቲን በአሌክሲስ ሳንቼዝ ሁለት ግቦች ድል ያደረገው አርሰናል ከቶትናም ጋር ተመሳሳይ ነጥብ ይዞ፣ ሆኖም በግብ ክፍያ ልዩነት ሶስተኛ ነው። ዋትፎርድን ሁለት ለዜሮ ድል ያደረገው ማንቸስተር ዩናይትድ 48 ነጥብ ይዞ ስድስተኛ ደረጃ ላይ ይገኛል። የደረጃ ሰንጠረዡን በ60 ነጥብ የሚመራው ቸልሲ ትናንት ከበርንሌ ጋር አንድ ኩል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።